አሪፍ ነው። ጥሩ ነው ግን ብዙም አልተዘጋጀንበትም። ብዙም ተዘናግተን ነበር፣ ያ እየተሰረዘው እንትን በጣም አእምሮአችን አእምሮአችንን ሌላ ቦታ ስደውት ነበር። ለፈተና ብቁ አልነበርንም። ፈተናው እንዴት ነበር? አስራ ሁለተኛ ክፍል ተፈታኝ ነበርክ ዘንድሮ? አደለን ተፈታኝ ነበር። ፈተናው ጥሩ ነበረ። በጣም ተዘጋጅተህ ነበር? ተዘጋ ነበር በደንብ እንደ ፌስቡክ እንደ ቫይበር ሁሉ ያለው ተዘግቶ ነበር እና ረድቷችኋል። የማህበራዊ መገናኛ ቡ በጣም ማለት የውሸት የተሳሳተ የወጡ ነበሩ። ያው ሌሎችም የሚወጡ ነበረ። እንደዚህ ውሸ የውሸት ማለት ነው እና ተማሪው እነሱ እንትን ይዙ ነበረ። በጣም ጠቅሞታል ተማሪ መዘጋቱ ማለት ነው። እንደኔ እንደኔ እንደ አጠቃላይ የሚሳይው ማለት ነው። አመሰግናለሁ። መልካም ውጤት ቴንክ ዩ ዘንድሮ ፈተና የበፊቱን ፈተናውን ደግሞ ወጥቷል ተብሎ በኢሳት ቲቪ ተለቆ ነበረ። ያን የተለቀቀ ፈተናው ደግሞ ያን አስራ ስምንት ኮድ ነበረ ደግሞ ያን የውሸት ነው። ለኦሮሞ ሌላ ነገር እንደሊያደርጉት እንደሚፈልጉት ይታወቃል። ለዛ ነው ለጉዳት ወይም ለዛ አስቦ እንደዛ ያወጡት እንጂ በሌላ ኮድ ነው የተፈተነንኛ ፈተናው በደህና ነው አለፈው። ደግሞ የሆነ የመንግስት ወታደሮች እዛ ነበሩ፣ ሰውን ልጆቹን ይጠብቃሉ፣ ፈተናውን ደግሞ ይጠብቃሉ፣ ግቢ ውስጥ ናቸው። በቃ እነሱ የመንግስት ወታደሮች ለፈተናው ተዘጋጅተ ነበር። ይሄ በረብሻው ጊዜ ማለት ነው። ልጆቹን እየተፈለገ ነው። በቃ ይሄ ወሩን በሙሉ በሰላም እየኖረን አይደለም። ቤት ቤት በየቤት በየቤት እየለዋወጠን ነው የምናጠና ደግሞ በእኛ ስርም ሰው አርጉቶቱ የሚገለጽ ለመሳኒ ይጭ የማህበራዊ ድረገጽ እንደ ፌስቡክ፣ ቫይበር እንደዚህ የመሳሰሉት በሙሉ ተዘግተው ነበር። አዎ አሁንም ራሱ ማታ አንድ ሳምንት ይሆናል ኔትወርኩ አንድ አባ የለም፣ በግድ ነው የምናገባው ያን በሚን በሚኒ ላይ የተለቀቀ የሆነ ኔትወርክ በተርኒት የሚባል አፕሊኬሽን ማለት ነው። በዛ አሁን ዳውሎድ አርጊተን ያኛውን እንደ ኔትወርክ ቦታ ወይ አርግተን ነው የምንጠቀመው እንጂ ወይ ዋትሳፕ ወይ ቫይበር በዛ ነው የምንጠቀመው እንጂ የመንግስት ኔትወርክ የለም። ፈተናው ያው እንደ መቼም እንደ ትምህርት ቤት እንደሚሄድ ተማሪ ሳይሆን፣ እኛ እንደ ወንጀል ሰሩ ወደ ፖሊስ ጣባ ወደ ፍርድ ቤት እንደሚሄድ ሰው ነው እየሄድን ያለ ነው። በጣም ለፈተና ተዘጋጅተን እንኳን ለመሄድ በጣም ስራቻ ውስጥ ነን። ለምን? እኛ አሁን እዛ ደርሰን ወይ የሆነ ነገር ይፈጽሙብናል ብለን ነው የምንፈራው። እዛም የምናየው እርሳስና ላጲስ ሳይሆን ቦምብና ጠመንጃ ነው እያየን ያለ ነው። ስለዚህ በጣም የሚያስፈራ በጣም የሚያሰጋ ድርጊት ነው እየተደረገ ያለው። ፖሊስ ባር ላይ ይቆማል፣ ተፈታኙ ከፊት ለፊት ይቆማል። ተማሪም እንደፈለገ ትንፋሽ እንኳን አውጥቶ እንትን ማለት አይችልም። ትንፋሽ እንኳን ያጥረናል። ተዘጋጅተናል። የተለያየ ፕሮፓጋንዳ ቢከፈትም ያው እንደ በፊቱ ይሆናል ብለን ፈርተን ነበር። ያው ወጥተዋል ሲባል ሰምተን፣ ግን ሆኖም አልተገኘም። ትክክለኛ መሆኑ ትክክል አለመሆኑ ተረጋግጠውልንም ነበር። ስለዚህ እኛም ተዘጋጅተንበታል። ተዘጋጅተንበት ነበር። ፈተናውን ጥሩ ሰርቻለሁ። ረቢ የተፈተኑ ናቸውን? ያሉት እንዴት ነበር? አጋጣሚ ሆኖ ያለሁበት ምንድን ነው የመፈተኛ ሴንተር ስላለኛ ተማሪዎች በርቀት ሌላ አካባቢ የተፈተኑት የተፈጠሩት። ኖርማሊ ተን ያለው የት አካባቢ ነው ያለው? አሁን ወደ ቀበና አካባቢ ነው። እሺ። አሁን በፈተና ላይ ነው የሚገኙት ተማሪዎቹ? አሁን አስራ አምስት ሰዓት ከምናምን ነው። ስንት ሰዓት ዛሬ ፊዚክስ መሰለኝ። ስንት ሰዓት ያላቸው እንጨርሳ እርግጠኛ ግጠኛ ግን ከዚህ በላይ የሚቆየ አይመስለኝም፣ ይጨርሳሉ። ፈተናው መውጣት ጋር በተያያዘ የፈተናው ጊዜ ተራዝሞ ነበር ና አሁን በዚህ ጊዜ ውስጥ ተማሪዎቹ ዝግጅት አድርገዋል ብለህ ታስባለህ? እንደ መምህር ነው አዲስ አበባ ዝግጅት አድርገዋል ነው። በመሰናከሉ ተማሪ ዲስአፖይንት የሚሆኑት በአንድ ተማሪ ስታዩ ማለት ነው። እዚህ ስላሉት ሌላ ኢንተርኔክሽን ችግር ስላልገጠማቸው የተለየ ስሜት ነበራቸው እና መፈጠሩ የሚፈልጉት ነበር። እና አጋጣሚም አሁንም አንዳንድ ያላጠኑ ምናምን ልጆች መራዘሙን እንደ አድቫንቴጁ ሊያዩት አሉት፣ ግን አብዛኛው ግን መፈጠር የሚፈልግ ነበረ። የማህበራዊ መገናኛ ብዙኃን እንደ ፌስቡክ፣ ቫይበር የመሳሰሉት ተዘግተው ነበር። መንግስት ፈተናው ላይ እንድታተኩሩ በማሰብ ነው ብሏል ለተማሪዎቹ። እዚህ ላይ ስ አስተያየት አለ በተለይ ይሄ ቻንስ የሌላቸው የገጠር ልጆች ምናምኖች አሉና ና አብዛኛው ዲስተርትድ የሆነ ኢንፎርሜሽን ስለሚደርሳቸው በእኔ ስሜት ብሎክ መደረጉ ፈተናው ሲጨርሱ የተሻለ ነገር ይመስለኛል።